ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ መሰናዶዎች መካከል ሥራውን ስለማላውቅበት በጣም ነው የምሰራው። በቃ ሰዎችን ራሱ ታራቸዋል። እንደው ፈጣሪ ከምን አይነት ሰው ጋር የምታሳድረኝ ዛሬ ብዬ ማለት ነው የእውነት እለምነዋለሁ። ኢትዮጵያ ውስጥ በተፈጠሩ ግጭቶች ምክንያት ከመኖሪያቸው የተፈናቀሉ በርካታ ሰዎች ሕይወታቸውን ለማቆየት በአስቸጋሪ ሁኔታዎች ውስጥ እያሳለፉ ይገኛሉ። ልጆቿን ለማሳደግ ወደ ሴተኛ አዳሪነት የገባች ወጣትነትን ለማሳያነት ዛሬ ምሽት እናቀርብላችኋለን። ሙሉ ጉዳዩ በምሽቱ ይቀርባል። በእድሜያቸው በ የሚችሉት ቋንቋ በኤክስፔሪያንሳቸው እንደገናው በሚያሳድጉት ማሳደግ በሚችሉበት የግን ክልል መሰረት ፕሮፋይላቸውን በማንበብ ቡክ ያደርጋሉ። ስለዚህ እኛ ደግሞ ያንን ቡኪ አይተን እንደውልላቸዋለን። የሰማናት ሕፃናትን የሚንከባከቡ ሞግዚቶችን ከወላጆች የሚያገናኘው ሞግዚት የተሰኘ አገልግሎት መስራች ሳምራዊ ታረቀኝ ነው። የሞግዚትነት አገልግሎትን ለማዘመን ስላለመው ተቋም በምሽቱ እንዲሁ ብን እነግራችኋለን። እኚህና ሌሎች ጉዳዮች የተካተቱበትን መሰናዱ ሀብታም ሲዩመራለው ቅዲያስረስናደ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁን ቆዩ። አሁን ወደ መጀመሪያው ዘገባ እንሻገር። ማቀፉ የፍልሰተኞች ተቋም አይኦኤም ኢትዮጵያ ውስጥ በተለያዩ ግጭቶች ምክንያት ከመኖሪያቸው የተፈናቀሉ ሰዎች ቁጥር ከ4.2 ሚሊዮን በላይ እንደሆነ ይፋ አድርጓል። ከእነዚህ መካከል ደግሞ አስፈላጊው ድጋፍ የተደረገላቸው ሰዎች ቁጥር ከ43 በመቶ ያነሰ ነው። ይህ በበኩሉ ተፈናቃዮች ሕይወታቸውን ለማቆየት ያበቃናል ባሏቸው አደገኛ ስራዎች ሳይቀር እንዲገቡ እየገፋቸው ይገኛል። ከቤንሻንጉል ዞን ከተፈናቀለች በኋላ ልጆቿን ለማሳደግ ወደ ሴተኛ ዳሪነት የገባች እናት ለዚህ ማሳያ ትሆነናለች። አስቴር ምስጋናው አነጋግራታለች። ስሟ በዚህ ዘገባ ላይ እንዲገለጽ ያልፈለገችው የአራት ልጆች እናቷ ተፈናቃይ ተወልዳ ያደገችው የተማረችውና ትዳር የያዘችው በቤንሻንጉል ጉሙዝ ክልል ውስጥ ነው። ቤተሰብ መስርታ ትኖርበት በነበረው ድባጤ ወረዳ ውስጥም በሁለገብ ንግድ ስራ ትተዳደር ነበር። ያው እሱ ወደ ገጠር አረቂ እየወሰደ ይሸጣል። እኔም ማግዘዋለሁ። ት ጋር ከተገናኘን ከአንድ አመት በኋላ ልጆች ልጅ ወለድኩ። ከዛ ያው እኔ ልጆች እንደ ሰራተኛ ሰጥቼ አልተቀመጥኩ እሰራለሁ። እሱም ይሰራል፣ እኔም ምሰራለሁ። እሱ ያው እንዳልኩች ገጠር እየወሰደ አረቄ ይሸጣል። ከዛ ደግሞ ተመልሶ ይመጣል። አሁንም እንደዚህ አለው። ከሳምንት ሁለት ቀን ነው የሚሄደው። እንደዛ እያደረገ ነበር ሚሰራ ነበረ። እኔም ደግሞ የራሴን ፊናዬን ልጆችን በሰራተኛ አስቀምጬ እኔም በየአካባቢ የዞር ኩኝ አሁን ለምሳሌ ሚጥሚጣ ሲደርስ ሚጥሚጣ ሰብስቤ በኩንታል ወደ አዲስ አበባ ወስዳለሁ። በላይ የምትባለ ሀገር አለች፣ እዛች ሄጄ ቅቤና ማር ይዤ ወደ አዲስ አበባ ሄዳ ወስጄ እሸጣለሁ። ደግሞ ተመልሼ አንዳንድ ነገሮች ይዤ እመጣለሁ። ከዛ አምጥቼ እዚህ እሸጣለሁ። ምግብ ቤትም እሰራ ነበር የራሴ አንድ ሁለት አመት እንደሰራ ዞሮ ዞሮ ችግሩ ተፈጠረ እና ወጣን እንጂ እሱንም ሰራ ነበር። በኋላ ላይ ምግብ ቤት ጀምሬ ነበረ ደህና ስራ ነበረው። በ2013 ዓ.ም በህዳር ወር በአንድ ሌሊት በአካባቢው በተፈጠረው ማንነትን መሰረት ያደረገ ጥቃት መንታ የሰባት ዓመት የአራት ዓመትና የአምስት ወር በአጠቃላይ አራት ልጆቿን ይዛ ከቤት እንደወጣች ትናገራለች። ሌሊት ላይ ነው። በቃ እንደዚህ አይነት ነገር ሲከሰት ልጆቼን ይዤ ወጣሁኝ። እንደውም ይዞኝ የወጣው ባለም አምቡላንስ ሹፌር እሱ አሁን በህይወት የለም ልጆችን ይዤ መጥቼ ራንች እንደ ህዝቡ ተቀመጥኩ አንድ ሳምንት አካባቢ ቆይቻለሁ ልጆች ይዤ ምንም ነገር የለም ማለት ያው ብስኩት በያለሽ የከተማው ሰው አምጥቶ ይሰጣል እንደገና ደግሞ ያው የውሃም ችግር አለ የልብስ የልብስ አልባሳት ችግር ስለነበረ በቃ እኔ ተስፋ ቆረጥኩኝና በቃ ለምኜ ልብላ እነዚህ ልጆች ይዤ በራብ መሞት አልፈልግም ብዬ ወጣሁኝና ከዛ በኋላ በቃ ቀጥታ ቻግን ይጠቀ ከቻግን ወደዚህ መጣ። ባለቤቷም በዛው ዕለት ለስራ ወደ ገጠር እንደወጣ ግጭቱ በመከሰቱ የት እንዳለም እስካሁን እንደማታውቅ ትናገራለች። ዓመት ከስንት ወሩ ነው እንግዲህ። እስካሁን አድራሻው የለም። የሞተም ሚዳንም አናውቅም። ሲኖር አናውቅም። አንድ ዓመት ከአምስት ወር አካባቢ ሊሆነው ነው እንግዲህ። ከዚህ በኋላ የሕይወት መንገዷ ሙሉ በሙሉ መቀየሩን ታስረዳለች። ያው ባህር ዳር ከገባው በኋላ መጀመሪያ አንድ አራት ወር የሆነ ሰው ቤት ተጠጋውኝ የአካባቢው ሰው ሸራና ሳጠራ ገዝቶ አዋጥቶ የሆነች ሴት እኛጋር ትጠጋ ብለው ባልና ሚስቶች የሆነ ቦታ አረቂ የሚሸጡበት ቦታ ነበረ። ያንን እንደ መጠለያ ሰጡኝ። አራት ወር ምናምን ስቀመጥ እኔ ሁሌ ማልቀስ ነው ስራዬ። ሁልጊዜ ማልቀስ ነው። ግን በዛ ውስጥም ሁኝ እኔ ስራ ሞክራለሁ። ሰው እንደዚህ የሆነች ሳንቲም ነገር፣ ብር ነገር ሲሰጡኝ ያችን ሰብስቤ የሆነ ነገር ሞክራለሁ። ማስቲካ ገዝቼ ለልጆች ለአንደኛው ማስቲካ፣ ለአንደኛው ብእንትን ከረሜላ ገዝቼ እኔ ደግሞ ሻይ ይዤ ህፃኗን አዝዬ ብዙ ጊዜ ሞክር ያለሁ ግን አይሸጥም። ተስፋ ቆርጣለሁ። በቃ በጣም የሆነ በህይወት አለመኖርም ሁሉ ሁሌ ይመኛለሁ። ሁል ጊዜ ስቲል አሁንም በቃ እንደዛ ነው በቃ ያስጠላኛል ህይወት። ልቀቅይ ዎች ሞክሬ አለሁ ሻይም እንደዚሁ እያዞርኩ ሞክሬ አለሁ። ቡና ራሱ ቡና አንድ እስቲም ቡና አፍልቼ ይዤ ወጣለሁ፣ ግን ምንም የሚገዛኝ የለም። ለምን የሚያቀኝ ሰው የለም። በዛ ላይ ልጅ አዝዬ ነው ህፃን አዝዬ ስለሆነ እንደውም እንደ ሌላ ነገር ነው የሚሆን። ሶስቱ ልጆች በእግራቸው፣ እኔ እሷን አዝዬ ስንሄድ እንደ ሌላ የሆነ የሚያበረታታ ምናምን ሳይሆን፣ በቃ በቃ ከባድ ነው። በቃ ብቻ እንደገና በጣም በጣም ትልቁ ችግር ያው የምግብ ችግርም ነበረ። ባለ ሆቴሎችን ለምኝ እንደ ትርፍራፊ እንዲሰጡኝ ማለት ለስራ ምናምን ስላቸው ፍቃደኛ አልሆኑም ሲሉ ባቄላ ልሽጥበት በሆቴላችሁ እያጸዳውን ስል እምቢ ሲሉ ከዛ በኋላ ደግሞ እሺ ትርፍራፊ ስጡ ብዬ ያው ትርፍራፊ ለሁለት ወር አካባቢ የሱን ትርፍራፊ ማታ ማታ እየወሰድኩ ልጆች እንዳያዩ እያደረግኩኝ ደረቋን በወጥ እየላን እንተናሪያችን እርጥቧን ደግሞ ፈርፈር አርጌ እንዳይለዩት እያደረጉ እንበላዋለን። ከዛ በላይ ግን በቃ አከራዮች በጣም ነው የሚያሰቃዩት። በቃ በጣም ስቃይ ነው። በወር ነው ልቀቂ የሚሉኝ፣ በየወሩ ነው ልቀቂ የሚሉኝ። ሲጀመር ቤት ኪራይ ስጠይቅ ራሱ አራት ልጅ አለኝ ስላቸው አያከራዩኝም። በቃ እንደዚህ አንድ ቤት ልቀቂ ከተባት በጣም ተሰቃይቼ ነው ሌላ ቤት ማገኘው። በጣም በቃ በጣም ተሰቃይቼ፣ ግን እንደውም ካገኘኝ በኋላም አንድ ወር እንደቆየው ልቀቅ ይሉኛል። ልጆችሽ ረበሹ፣ ልጆች እያጠፉ ይሉኛል። በቃ እኔ ማልቀስ ነው። ልጆችን በቃ ልገላቸው ነው የምደርስ። ልገላቸው በቃ ዝም ብለሽ እነቂያቸው ነቂያቸው ሁሉ ይለኛል። እራስሽ ና ጥፊም ይለኛል። አሁን በባህር ዳር ከተማ የምትገኘው ይች ተፈናቃይ አራት ልጆቿን አብልታ ለማሳደግ ባለመቻሏ ማታ ማታ መንገድ ዳር በመቆም የሴት አዳሪነት ስራ መስራት መጀመሯን ትናገራለች። ቀን ቀን ልብስም ካገኘሁ አጥባለሁ፣ እንጀራም ጋግር ካሉኝ ጋግራለሁ። እንደገና ደግሞ ቤትም እርድ አሽጋለሁ። እርድ አሽጌ ለባለሱቆች እሰጣለሁ። ትም ለተነስቼ ወጥቼ ኮርክ እለቅማለሁ። ያችን አጠራቅሜ ይሸጣለሁ እና በቃ፣ ሲጨንቀኝ ግራ ሲገባኝ እነዚህን አራት ልጆች ትቼ ሌሊት ማታ አልነግራቸውም፣ ድብቅ እንትን ብዬ የት እየሄድሽ ነው እናታችን? ሲሉኝ እንኳን አይ፣ የትም አልሄድም፣ ሰው ቤት ስራ ተቀጥሬ ማታ ማታ ካልሰራሽ እያሉ ነው ብዬ፣ ማታ ትቻቸው እሄዳለሁ። ቀበሌ አምስትና ስድስት እየሄድኩኝ ቆሜ ወንድ ሳገኝ ሄጅ አድራለሁ። እኔ አላውቅበትም። እንደዚህ አይነቱ እንትኑም የለኝም ነበረ። ግን ሳልፈልገው እንደዚ አይነት ህይወት ውስጥ ገባሁኝና ማለት በቃ ስራውን ስለማላውቅበት በጣም ነው የምፈራው። በቃ ሰዎችን እራሱ እፈራቸዋለሁ። እንደው ፈጣሪ ከምን አይነት ሰው ጋር ይሆን የምታሳድረኝ ዛሬ ብዬ ማለት ነው የእውነት እለምነዋለሁ። መጠለያ ጣቢያም ሆነ አሁን በምትኖርበት አካባቢ ለተፈናቃዮች የሚሰጠው ትኩረት አነስተኛ መሆኑንም ታስረዳለች። በጣም መልካም ሰዎች አሉ፣ የሚያዙ፣ የሚረዱ እኔ ልጆቼን ሰብስቤ እርዳታ ሁል ጊዜ ለሰው ልጅ አስፈላጊ አይደለም፣ ይለማመድ ነው፣ ጥሩ ነገር አያመጣም። ወደፊት ስላላት ተስፋ ተጠይቃ፣ ያስፈራል ማለት በየትኛው መንገድ አልፌ ነው ልጆቼ ጥሩ ትምህርት አግኝተው እውቀት ያላቸው ልጆች የሚሆኑ እንዴት አድርጌ ባስተምራቸው ነው፣ እንዴት አድርጌ ብሰራ ነው እነዚህ ልጆች ተምረው መልካም ትውልድ የሚሆኑ ልኝ ብዬ እፈራለሁ። ለምን ማለት አሁን እኔ ጊዜን በሙሉ ለስራ ስለሆነ የማሳልፈው፣ እነሱን የምቆጣጠርበት እነሱን የምከታተልበት እንትን የለኝ ጊዜ ስለሌለኝ ልጆቼ ይበላሻሉ እያልኩ በጣም እፈራለሁ። ያመጥረስ ነው። አሁንም ቢሆን ውስጤ ላይ በጣም ደስ የሚል ነገር አለ። እግዚአብሔር የሆነ ነገር ረዳኝ፣ ራሴ ሰርቼ መስሪያውን መንገድ በቃ የሆነ በማቴሪያልም በገንዘብም የሚያግዘኝ ሰው ካገኘሁ፣ አንዴ መቋቋሚያ ነገር ካገኘሁ የስራ ሰራ ችግር የለብኝም። ከአንድ አመት ከአምስት ወር በፊት ይቺ ናት በዚህ የምሽት ሰዓት ከሞቀ ቤቷ ከቤተሰቦቿ መካከል ነበረች። ከልጆቿና ከባለቤቷ ጋር የምታሳልፋቸው እነዚያ ምሽቶች ግን መፈናቀል ባመጣው ጣጣ ትዝታ ሆነዋል። ልጆቼ በልተው እንዲያድሩ በሚል ይሄው እሷ አስቸጋሪ ሕይወት ትመራለች። ከዚህ ቃለምልልስ በኋላም መሀል ባህር ዳር ከተማ ላይ መንገድ ዳር ቆማለች። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ አመሰግናለን። ወደ ቀጣዩ መሰናዶ እንሻገር። ከስድስት ወራት ወዲህ ጀምሮ ኢትዮጵያ ውስጥ ያለውን የቤት ውስጥ እንክብካቤ ለማዘመን ያለመ ተቋም ስራውን ጀምረዋል። ሞግዚት ይባላል። በተለይ ህጻናትን በመንከባከብ ሙያ ላይ የተሰማሩ ሰዎች አገልግሎቱ ከሚፈልጉ ወላጆች ጋር ለመገናኘት እየሰራ ያለ ተቋም ነው። ተቋሙ ታዲህንን ስራ ለማሳካት ይዞት ብቅ ያለው ቴክኖሎጂን መሰረት ያደረገ አሰራር ነው። ስለ አገልግሎቱ የበለጠ ለመወቅ ከሞግዚት የቤት ውስጥ እንክብካቤ ተቋም መስራችና ኃላፊ ጋር አጭር ቆይታ አድርገናል። ሳምራዊት ታራቀኝ ይባላለው የሞግዚት ኢንሆም ኬር መስራችና ስራ አስኪያጅ ነኝ። በጣም አመሰግናለሁ ሳምራዊት። ይሄ ሞግዚት የተሰኘውን አገልግሎት ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው የሚለውን በአጭር ውስጥ ንገሪ። ነው የሁለተኛ ዲግሪ ወደ ኢንዲያ ለመስራት ሄጄ ነበር። ነው በጣም ያየሁት በጣም ያስደሰተኝ ነገር ነበረ፣ ይሄ ዲጂታል ቴክኖሎጂ የሰዎችን ስፔሻሊ ሰርቪስ ፕሮቫይድ በሚያደርጉ ሴክተሮች ላይ እንዴት የሰዎችን ህይወት እንዳቀለለ መመልከት። ይሄ ነበር እና በጣም የሞግዚቶችን ማግኘት ደግሞ የብዙ ሰራተኛ እናቶች ወላጆች ከፍተ ኛ የሆነ ችግር ነው። ሴኪሪቲ ትረስት፣ ኮንቪኒንት በተባሉት ነገሮች ነው ቴክኖሎጂን እዚህ ነገር ውስጥ ብናስገባው የሰዎችን ህይወት ሊቀል ይችላል፣ እናቶችም ሰራተኛ ወላጆችም በቀላሉ ሞግዚቶችን ሊያገኙ ይችላሉ በሚል ነው። ስለዚህ ቴክኖሎጂና ፕሮፌሽናሊዝምም አንድ ላይ አድርጎ ለመስራት የተነሳሳ ነው ማለት ነው። ሞግዚት ፈላጊዎችና ሞግዚቶችን እንዴት ነው የምታገነው? ለምሳሌ እኔ ሞግዚት ብፈልግ በምን ሁኔታ ነው ወደ እናንተ የምቀርበው መገናኘት የሚችለው? አሁን ላይ ለአሁን ያደረግነው ሞግዚት ዶኮም ዌብ አፕሊኬሽን አለን። ስለዚህ ደንበኞች ሞግዚት ዶኮም ላይ በመግባት የሚፈልጉትን ሞግዚቶች ቡክ ማድረግ ይችላሉ። ስለዚህ እኛ ፕሮፋይላቸውን አዘጋጅተን ቪቲንግ ፕሮሰሳቸውን ጨርሰው በግራውንዳቸው ቼክ ተደርጎ ያለ ጨረስናቸውን ሞግዚቶች እዛ ላይ ፕሮፋይላቸውን እናስቀምጣለን። ስለዚህ ወላጅ በእድሜያቸው የሚችሉት ቋንቋ፣ በኤክስፔሪያንሳቸው እንደገና በሚያሳድጉት ማሳደግ በሚችሉበት የእድሜ ክልል መሰረት ፕሮፋይላቸውን በማንበብ ቡክ ያደርጋሉ። ስለዚህ እኛ ደግሞ ያንን ቡኪንግ አይተን እንደውላቸዋለን። ከእኛ ጋር መጥተው ከሞግዚቶቹ ጋር ኢንተርቪው ያደርጓቸዋል። የስራ ውል ይፈጽማሉ። ስራውን መጀመር ይቻላል። ይሄ በኦንላይኑን ፕላትፎርም ተጠቅሞ የሚመጡ ወላጆችን የምናገለግልበት መንገድ ነው። ሁለተኛው ግን ስልካችንን በመጠቀም አንዳንዶ ሰዎቹ ቦታቸውን እና የሚፈልጉትን የአገልግሎት አይነት ምን አይነትና እንደሚፈልጉ ይነግረዋል። በዛ መሰረት እኛ ሰርች አድርገን ለእነሱ ፕሮቫይድ እናደርጋለን። ስለዚህ ኦንላይን ፕላትፎርሙ እንደገና ደግሞ በኮል ሴንተሩ በኩል በሁለቱም ነው ያልተለመደ አገልግሎት ነው ለማስለመድ የገጠማችሁ ፈተና አለ ወይ ሰዎችን አሳምኑ እንዲህ ቴክኖሎጂ በድልድይነት ሚናውን እየተወጣ እናንተም የምትፈልጉትም ሌሎችም የሚፈልጉትን ማግኘት ይችላሉ የሚለውን ለማሳመን ምን ያክል ፈታኝ ነበረ በአጠቃላይ በስራው ውስጥ የገጠሟችሁ ፈተናዎች ምንድን ናቸው? በምንስ መንገድ አለፋችኋቸው ኦኬ፣ በጣም ጥሩ ጥያቄ ነው። ሰው መጀመሪያ ላይ ልክ ላውንች እንዳደረግን የሶሻል ሚዲያ ፕላትፎርሞችን ተጠቅመን ነበረ ማስተዋወቅ የጀመርነው እና ዳሽቦርዳችን ቢልዲንጎችን ቶሎ አግኝተን ነበረ በእርግጥ ግን ስንደውልላቸው ኮንፈርም ለማድረግ እርግጠኛ እንደዚህ ዐይነት ነገር ቅድም እንዳልከው የተለመደ ስላልሆነ ስንደውልላቸው ነው ሪል መሆኑን ለማወቅ ነበረ ቡክ ያደረግነው የሚሉ በጣም ብዙ ስልኮችን ነበረ ስናገኝ የነበረው ደንበኞችም ማለት ነው። እና በመጀመሪያዎቹ ላይ ትንሽ ቻሌንጅ ነበረው ሪል ነው ወይ የኛ ገር ነው ወይ የሚሰራው የሚሉት ነገሮች ለማድረግ ማለት ነው። ግን ኢትዮጵያ ውስጥ በጣም ትልቁ ነገር የወርድ ኦፍ ማውዝ የሚባለው ነገር በጣም ይሰራ ነበር ና ፋውንደሮችም እንደገና አብረውን የሚያውቁትም ሰዎች እንደገና በሶሻል ሚዲያ በጣም ተከታታይ የሆኑ ማስታወቂያዎችንም እንደገና ደሁ በወርድ ኦፍ ማውዝ በደንብ እየተናገርን ነበር እና አንድ ሁለት ሶስት እያለ ሲቀጥል ብዙ ሰዎች እየሰሙ መደወልና አገልግሎቱን መጠቀም ጀመሩ። አሁን በደንብ ተለምዷል ብለን እናስባለን። ግን በደንብ ደግሞ ማስታወቂያዎችን እየሰራን ማስተዋወቅና ድርጅታችንን አትሊስት አዲስ አበባ ለሚገኙ ደንበኞች እንዲያውቁት ማድረግ እንፈልጋለን። ሁለተኛው ደግሞ አልነበረብን እኛ የቴክኖሎጂ ካምፓኒ ነው። ናኒዎችን ትሬን አናደርግም። አክ ስለዚህ አቬላብል ናኒዎች ይኖራሉ ብለን ነበረ የተነሳ ነው ነው በምንፈልገው ልክ ና በምንፈልገው የትሬኒንግ አይነት ሞግዚቶችን አለማግኘት ቻሌንጅ ሆኖብን ነበረ። ስለዚህ እንድን ነው የወሰድነው እርምጃ፣ ቴክኒክ እና ሙያ ኮሌጆች ጋር አንድ ላይ በመስራት ይህንን ችግር ለመቅረፍ ችለናል። አሁን ከረንትሊ ከሶስት የቴክኒክ እና ሙያ ማሰልጠኛ ኮሌጆች ጋር አብረን እንሰራለን። ስለዚህ እነሱ ትሬኒንጋቸውን ጨርሰው የሲኦሲያቸውን ተፈትነው እየጠናቀቁ ተማሪዎቻችን ወደኛ ይልካሉ። እኛ ደግሞ በሞግዚት ስታንዳርድ መሰረት ኢንተርቪዎችን አድርገን እናስገባለን ማለት ነው። አሁንም የተለያዩ ቴክኒክ እና ሙያ ተቋማት ጋር ለመንሳት እየተንቀሳቀስን ነው። በአዲስ አበባ ሎኬሽን ቤዝድ ስለሆነ ተቋማችን በአዲስ አበባ ባሉ ብዙ ቦታዎች ያሉ ሞግዚቶችን ኢንክሉድ ማድረግ ስለሚፈልግ ማለት ነው። ምን ያክል ሞግዚቶች እና እንዲሁም ደግሞ ሞግዚት ፈላጊዎችን አገናኝታችኋል? የክፍያ መጠን ውስጥ እንዴት ነው የሚሰላው? እንግዲህ ለአሁንት ከተደረገ ስድስት ወር ሆኖታል። ለአንድ አመት በላይ ለሚሆኑ ጊዜዎች እየተዘጋጀንበት ነበረ የቆየ ነው። በዚህ በስድስት ወር ውስጥ ከመቶ ሀምሳ በላይ ሞግዚቶች አሉን። አሁን ደግሞ ከሁለት ሳምንት ከሶስት ሳምንት በፊት የጀመርነው የኩክ ኤንድ ክሊነር ሰርቪስ አለ። እነሱ ደግሞ ሰላሳ የሚሆኑ ልጆች ፕላትፎርሞቻችን ላይ አሉ። በዚህ ወደ ሰባ የሚሆኑ ሁለቱን ኩክም ሞግዚቶችን ድርድ አድጌ ነው ምናምጠው ወደ ሰባ የሚሆኑ ልጆችን ስራ ማስቀጠር ችለናል ማለት ነው። ይሄ በጣም ደስ የሚለን ነገር ነው። ምክንያቱም በስድስት ወር ውስጥ ለሰባ የሚሆኑ እንሶች ወጣቶች የስራ ዕድል መፍጠር ቀላል ነገር አይደለም። ከዚህም በላይ ደግሞ ልጆችን እንደምንቀጥል ለብዙ ልጆች የስራ ዕድል እንደምንፈጥር ወላጆችን ደግሞ እንደምናሳልፍ እናምናለን። ሁለተኛው ጥያቄ ደግሞ ደመወዝ ሬንጃቸው የሚሆነው በልጆቹ ኤክስፔሪየንስ የስራ ልምዳቸው በወሰዱት የትሬኒንግ መጠን ባላቸው የቋንቋ ችሎታ ይወሰናል ማለት ነው። ስለዚህ ሌላ መጨመር የምፈልገው ነገር አንዳንድ ወላጆች ለሰዓታት ብቻ ሞግዚቶችን ሊፈልጉ ይችላል ወይ ለሆኑ ፔመንቶች ብቻ ሊፈልጉ ይችላሉ። ስለዚህ ከሊቪንግ ኢን ፓርት ታይም ናኖች በተጨማሪ ኦንዲ ማንድ የሚባል ሰርቪስ አለና ወላጆች በፈለጉት ሰዓት እና ቀናቶች መርጠው መግቢቶችን ማምጣት ይችላል። ሳለሪውን እንደ ሰርቪስ ታይቱ ይለያያል ማለት ነው። በመጪ አመታት ልትሰሯቸው የምትፈልጓቸው ጉዳዮች ምንድን ነው? ግባችሁ ምንድን ነው የሚለውን ጠቅላላ አድርገች ንገሪ ነው። እንግዲህ ቅድም ለመግለጽ እንደሞከርኩት የሰለጠኑ እና ብቁ የሆኑ ሞግዚቶችን ማቅረብ ዋነኛ ተግባራችን ነው። ስለዚህ ከፕለመንት ከመሆን በተጨማሪ የትሬኒንግ ተቋሞችን መገንባት እንፈልጋለን። ምክንያቱም ልጆች ላይ ነው እየሰራን ያለነው እኛ። ስለዚህ ልጆች ደግሞ የሚያዩት ብዙም ሰዓታቸውን የሚያሳልፉት ደግሞ ከእነዚህ ሞግዚቶቻቸው ጋር ነው። ስለዚህ እኛ ባወጣናቸው መንገዶች የትሬኒንግ ተቋሞችን መገንባት ማግኘት በሁለት ነገር ምክንያት፣ አንደኛ ብዙ ተማሪዎችን ለማግኘት ብዙ ወላጆችን ለማገልገል ለብዙ ሰዎችን የስራ እድል ለመፍጠር ይጠቅመናል። ሁለተኛ ደግሞ ስነ ምግባራቸው፣ በስራ ባህሪያቸው፣ በዲስፕሊናቸው የታወቁ ሞግዚቶችን ማቃትና መሰልጠን ስለምንፈልግ ነው። ስለዚህ አሁን እየሰራንበት ያለነው ነገር ይሄ ነው። ሁለተኛው ነገር ደግሞ ከአዲስ አበባ በተጨማሪ አገልግሎታችንን ማስፋት እንፈልጋለን። በክልል ከተሞች ሙሉ በሙሉ ደግሞ ፔፐርለስ የሆነ ሲስተም መገንባት ነው የምንፈልገው። እጅግ በጣም አመሰግናለሁ። ሳምራዊ ሞግዚት ስለተሰኘው ሞግዚት ፈላጊዎችና ሞግዚት አገልግሎት ውስጥ የተሰማሩ ሰዎችን የሚያገናኘውን የቴክኖሎጂ ተቋም አስመልክተች ላካፈልሽን መረጃ በእጅጉ አመስጋኞች ነን። መልካም እድል ይግጠማችሁ። እሺ እኔም በጣም እጅግ አርግ አመሰግናለሁ። አገልግሎታችንን መጠቀም ለሚፈልግ ማንኛውም ሰው ሞግዚት ዶሆም ብሎ ዌብሳይታችንን ጆይን ማድረግ ይችላል። አመሰግናለሁ ስለጋብራችሁን ጋቢና ቪኦኤ ይቀጥላል። ቀጣዩ ዘገባ ደግሞ ከአንዲት ወጣት ጋር ያስተዋውቀናል። የኢትዮጵያ ቡናን ለዓለም ገበያ ከሚያቀርቡ ትልልቅ ቡና አምራች ተቋማት መካከል አንዱ ጌሻ ቪሌጅ ነው። በደቡብ ክልል የሚገኘው ጌሻ መንደር በመሄድ በአካባቢ ቡና አምራቾች ከከፈተች ማምረቻ ከከፈተች በኋላ ይቅርታ፣ በአካባቢው ማህበረሰብ ዘንድ ሰናይ ተጽዕኖ እያሳደረች ያለች ወጣት ነው የምናስተዋውቃችሁ። ሬቸል ሳሙኤል ትባላለች። ከኤደን ጋር ያደረገችው ቆይታ በመቀጠል ይቀርባል። ከአዲስ አበባ ከ660 ኪሎ ሜትር በላይ ርቀት በደቡብ ክልል ውስጥ የሚገኘው ጌሻ መንደር ከ10 ዓመት በፊት በፎቶግራፈር ራሄል ሳሙኤልና በባለቤቷ አማካኝነት የተጀመረው የኢትዮጵያ ቡናን በዓለም አቀፍ ደረጃ ለጨረታ የሚያቀርበው ይኸው ጌሻ ቪሌጅ የተሰኘው የቡና አምራችና ላኪ ተቋም እጅግ ከከተማ ርቆ በሚገኝና ለስራ ምቹ ባልሆነ ቦታ ላይ ተፈጥሮን አብሮ ለመጠበቅ በሚል ዓላማ የተመሰረተ ነው። يا هناك عائلات تقليدية وكانت هناك عائلات تقليدية وكانت هناك عائلات تقليدية وكانت هناك عائلات تقليدية وكانت هناك ጫካውን ደግሞ ከዛ ማድረግ ስለፈለገ እኛ ጫካውን ግድ ሆነብን። መሬቱን ስንፈልግ ማረሰው ሰውየው መሬት ሲሰጠ እዛ አካባቢ ሚዛን ነበረ መሰለኝ ቦጋ ሚዛን ነበር። እና ሰው እናንተ አርቲስቶች ናቸው ሩቅ ይርቅባችኋል መታገስ ያስፈልጋል። አስቀያሚ ነው መንገዱ ግን ሁለት ኩሬዎች ሪቨሮች ተሻግራላቸው አለ። እሱን አልፋችሁ ግን እዚህ ከደረሳችሁ በጣም ደስ የሚጫካለን እሱ አሪፍ መሬት ነው። አካባቢው እየመጠረ ነው ጫካው። እሱን እናንተ አርቲስቶች ስለሆናችሁ አለ ሰው ዛፍን የምትወድ ይመስለኛል። ለእናንተ አመቺ ይመስለኛል። እናንተ እንደሌላው ሌላው ቢዝነስ ፐርሶን ቢዝነሶች አትመስሉ። ለቢዝነስ መስሎኝ ነው የሚሰኘው እናንተ ለአርቲስት ምናምን የሆነች ስለሆናችሁ እሱን ልታከቡ ይመስለኛል። አብረ ሰው ይህን ብሎ ነው ሰው የፈቀደለት። የፎቶግራፍና የፊልም ጥበብ ባለሙያ የሆኑት ራሄልና ባለቤቷ ከጌሻ ቪሌጅ ምስረታ በፊት በአንድ ላይ የት ባለ ና ከኢትዮጵያ ቡና ጋር የተያያዘ ፕሮጀክት ላይ መሳተፋቸው ለጌሻ ምስረታ መሰረት መጣሉን ትገልጻለች። ጀምሽ ነገር እባክሽ ነው የስታርባክስ የሚባለው ካምፓኒ ኦክስፋም ጋር ሆኖ ምናምን ብቻ ኢንተሌክቹዋል ፓርቲ ኢትዮጵያ ቡና ኢንተሌክቹዋል ፕሮፐርቲ መውሰድ ይፈልጋሉ። ስሙን ሲዳማ፣ የጋጨፌ፣ ሀረር የሚሉትን ወደ እነሱ መውሰድ ይፈልጉና ትልቅ ኢትዮጵያ መንግስት ያለው እና እነዚህ ሰዎች የብሪቲሽ ካምፓኒ ነበርት ይገኛል አብረው ፊልም ዶኪመንት ማድረግ ይፈልጋሉ። ለቦስተን ኤሲ የሚባል ኢቨንት ኢትዮጵያ ውስጥ ስለምታደረገው ሆስት ካንትሪ ስለነበርች ቪዲዮውን ለዛ እነዚህ ቡናዎች የኢትዮጵያ እንደሆኑና ቪዥ እንዲታዩ

የጌሻ ቪሌጅ ምስረታ ታዲያ በአካባቢው ማህበረሰብ ላይ እጅግ አዎንታዊ የሆነ ተጽዕኖ ማምጣቱን ነው ራሄል የምትናገረው። ብለይም ተቀጥሮ መስራትን በአካባቢው ማለማመዳቸው ሴቶች ራሳቸውን እንዲችሉ ማድረጋቸውን ደግሞ ለይታ ታነሳዋለች። እንግዲህ እኛ የራሳችን የራሳችን ፋርም የራሳችን ፋርም ሲሆን የራሳችን ፋርም ማነጀር አለን። እዛ ደግሞ ገበሬዎቹ ኮንትሮል የሚያደርጉ ካቦዎች አሉ። በጣም ሞደርን ሲስተም ነው። እና ደስ የሚልሽ ነገር ምንድን ነው? እዛ አካባቢ የሚሰሩት ቡና ሰርተው አያውቁም። እኛ ስንመጣ ነው መጀመሪያ። እዛ አካባቢ እንደውም ጭራሽ አይሰሩም ነበረ። የሚያስቅሽ ነገር እኛ ስንመጣ መጀመሪያ አካባቢ ሰርቶ ስለማያውቅና ለሌላ ሰውም ሰርቶ አያውቅም። ምንድ ነው ስራ፣ ለራሱ ነው የሚሰራው። ኮርን ነው ብዙ ጊዜ የሚሰሩት እዛ አካባቢ፣ በጣም ሪሞት ከሆነ የተነሳ የራሳቸውን ይወት ነው የሚለው። የሚያስቅሽ ነገር ሴቶች ናቸው መጀመሪያ የመጡት ልጃቸውን ራገ በጀርባቸው አድርገው እኛ ነርሰሪ ስንሰራ መጀመሪያ ላይ ሴቶቹ መጥተው ሊመጡና ሴት ልጆቻቸውን ይዘው እችግ ሚሰጡ ብር ያገኛሉ ብር ሲያገኙ ስሜ በጣም የሚዘንጡ ሴቶች ናቸው። ዛሉ ቅን ያሉ ዛሬ ለበሰችው ነጋት ስንሽ ከዛ ቤቷ ስትሄድ ባሏል ብር አትጠይቅም ራሷ አለች ዘንጣለች። ከዛ ለወንዶች መምጣት ጀመሩ። ጌሻ ቪሌጅ ከተመሰረተበት ጊዜ አንስቶም እጅግ ከከተማ ርቆ በሚገኝ ቦታ ላይ ጥርጊያ መንገድ እንዲገባ እንዲሁም በቅርቡ ደግሞ ሁለተኛ ደረጃ ትምህርት ቤት እንዲገነባ ማድረግም ችሏል። ሕዝቡ በጣም ስለተቀበለን፣ ቺፎቹ ስለተቀበሉን፣ በሰላምና በፍቅር ስለተቀበሉን እኛም እነሱን ማስተማር ጀመር። እዛ አካባቢ አንዳንድ ጊዜ ነሴሲቲ የምንላቸው ነገሮች አሉ በጣም ከመሆናችን የተነሳ እና ደግሞ ፎሬስቱን፣ አካባቢውን እና ኤንቫይሮንመንቱን መጠበቅ ትፈልጊያለሽ። በቃ ያጓጋሽ ነው ያሳሳሽ ነው። ጫካ ውስጥ በጣም የወዳደር እንጨቶች አሉ፣ ግን እኛ ጫካ ነካም ብለና ጠባሽ ሰላሳ ፐርሰንት ወይም ጫካው እንደውም መጀመሪያ ስንገባ ስምንት መቶ ሺ ዛፍ ነው የተካል የተቆረጡትን ለመተካት ነ ለመጀመሪያ ዓመት ነች። ከዛ በኋላ ማለት ከተከለ ለምንድን ነው ይሄ ዲፎረስትሬሽን ያፕን እያደረገ ስለመጣ ያንን ለማቆም ነው። ከዛ አሁን እንግዲህ በባምቡ ነው ማየት የምፈልገው አካባቢ በቆቸ ባምቡ ዲዛይነሮች እናት ሊቆን የባምቡ ቤቶች እንግዲህ ጭቅላት ውስጥ ላይ ያለው እንዳለ ቀይረን የምንሰራው። የሚቀጥለው ቢልዲንጎች አሉ። ላይብራሪ ለመስራት አስበናል። እና ላይብራሪ በዛ ቢሰራ አስበሸዋ እንዴት እንደሚያምር ሀብት የሪያው እንደሚያምር በጣም ነው። ቤት በጣም ሲሰሩ ይጠፋሉ። እና እኔ አሁን ትቼው የምሄደው ነገር አሁን እኔ ትምህርት ሰባው ፊውቸር ጀኔሬሽን የሚማርበት ለእኔ ትልቅ ነገር ነው። ራሄል ታዲያ ቡና አምራች የሆነው ጌሻ ቪሌጅ ስኬታማ ሊሆን የቻለው በአካባቢው ባለው ማህበረሰብና የሀገር ሽማግሌዎችም ጭምር ነው ትላለች። ኦማ የሀገር አባት ናቸው። እዛን ጊዜ ሁሉ ስንጠብቅ ደን ስንጠብቅ መንግስት የሚባል ነገር የለም። ከበል ምጣ ዝንጀሮች በጫካ ውስጥ ዝም ብለው እርስ በርስ የፈለገውን ነገር ቢያደርጉ

እኔን መሰል ጓደኞችና ነን መሰል ታላቅ ወንድሞችና ዚህ ያለ ቀበሌ አመራር ሙሉ አብረን ተመካክረን ብዙ ነገር እንሰራለን። አካባቢ ጥበቃን መሰረት በማድረግ ታዲያ በቀጣይ ደግሞ ባምቡ ከተሰኘውና ወፈር ካለው ቀርከሃ አካባቢውን ለመለወጥ ዓላማ እንዳላትም ራሄል ትገልጻለች። ስታጠቃልልም የስኬታቸው ምስጢር በተለይም በአንድ አካባቢ ሲጓዙና ሲሰሩ አካባቢውን ለመቀየር አስበው ብቻ ሳይሆን እነሱም ከአካባቢው ለመማርና ለመቀየር አስበው እንደሚጓዙና ይህም ከማህበረሰቡ ጋር ለመቀራረብ እንደረዳቸው ትገልጻለች። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርን። ይህ ነገ ሰው ይበለን። መልካም ምሽት ይሁንላችሁ።